የየመን ጦርነት እየተባባሰ ቢሄድም ኢትዮጵያውያንና ሶማሊያውያን ወደ የመን መሰደዳቸው አልቆመም። የተባበሩት መንግሥታት የስደተኞች ጉዳይ ከፍተኛ ኮሚሽን እንዳስታወቀው ጦርነቱ ተጠናክሮ በቀጠለበት በጎርጎሮሳዊ 2015 ዓ.ም ም 92446 ስደተኞች የመን ገብተዋል። ከነዚህም ሶስት አራተኛው የመን የደረሱት ጦርነቱ ከተባባሰበት ካለፈው መጋቢት በኋላ ነው። ድርጅቱ እንደሚለው ከመካከላቸው 82 2268ቱ ማለትም ዘጠና በመቶ ኢትዮጵያውያን ሲሆኑ የተቀሩት ደግሞ ሶማሌዎች ናቸው። እነዚህ ስደተኞች ጦርነት ወደሚካሄድባት የመን የመሰደዳቸው ምክንያት የዩኤንኤችሲአር ቃል አቀባይ አንድሪያስ ኒድሃም እንደሚሉት የተለያየ ነው። አብዛኞቹ ጥገኝነት ለማግኘት ወይም በስደተኝነት ለመመዝገብና ከዩኤን ኤችሲአር እርዳታ ለማግኘት አሊያም ችግርም ቢኖር በየመን ወይም በሌላ ሀገር የተሻለ ሕይወት ፍለጋ ነው። ያም ሆኖ እንደ ቃል አቀባዩ አብዛኛዎቹ ስደተኞች ወደ የመን የሚጓዙት ሀገሪቱ ስለምትገኝበት ሁኔታ ትክክለኛ መረጃ ሳይዙ ነው። አንዳንድ ጊዜ ወደ የመን የሚጓዙ ሰዎች የተሳሳተ መረጃ ነው ያላቸው። በጀልባዎች የሚያሻግሯቸው ሰዎች በሶማሌላንድ ከፑንትላንድ፣ ከሶማሊያ ወይም ከጅቡቲ ወደ የመን ለመጓዝ ለተነሱ ሰዎች የመን ያለው ሁኔታ ተሻሽሏል፣ ጥሩ ሆኗል ብለው ይነግሯቸዋል። እነርሱ ስለማያውቁ ተታለው ጉዞ ይጀምራሉ። ዩኤንኤችሲአር ወደ የመን የሚደረግ ጉዞ ቀድሞም ሆነ አሁን አደገኛ መሆኑን እንደሚያስጠነቅቅ ቃል አቀባዩ ይናገራሉ። በእርሳቸው አስተያየት ወደ የመን ለመጓዝ የሚነሱ ሰዎች ራሳቸውን ለሁለት አደጋዎች ነው የሚያጋልጡት። ዩኤንኤችሲአር እነዚህን ሰዎች የሚያስጠነቅቀው አንደኛ ጉዞው አደገኛ መሆኑን ነው። ጀልባዎቹ ብዙ ጊዜ ይሰጥማሉ። በአሳዛኝ ሁኔታ ከቅርብ ሳምንት በፊት እንኳን ስደተኞችን የጫኑ ጀልባዎች ሰጥመው የስደተኞች ሕይወት ጠፍቷል። ከዚህ ሌላ የመን ከገቡ በኋላም ግጭቱ ተባብሶ እንደቀጠ ቀጠለ በመሆኑ ራሳቸውን ለተጨማሪ አደጋ ያጋልጣሉ። ከ13 ቀናት በፊት በጀልባ የመን ለመግባት ከሞከሩ 106 ስደተኞች 36ቱ ሰጥመዋል። በጎርጎሮሳዊ 2015 በጉዞ ላይ ጀልባቸው ሰጥሞ 95 ሰዎች ለሞት መዳረጋቸውን ዩኤንኤችሲአር አስታውቋል። ከሞት ተርፈው የመን የሚገቡትም ከባድ ችግር ውስጥ ናቸው። ሀራድ ውስጥ ሀያ ሺህ የሶማሊያ ስደተኞች መጠለያ ነበር። በግጭቱ ምክንያት ስደተኞች ከመጠለያው ተፈናቅለው ወደ ተለያዩ ከተሞች ሄደዋል። አንዳንዶቹ በትምህርት ቤቶች ውስጥ ተጠልለዋል። ዩኤንኤችሲአር ባለፈው ዓመት ለ300 ሺህ ሰዎች የመጠለያ ድጋፍ ይሰጥ ነበር። ሆኖም 2.5 ሚሊዮን ተፈናቃይ ባለበት በየመን ድርጅቱ ለስደተኞች በቂ ድጋፍ መስጠት አልቻለም። በየመን የጸጥታ ችግር ምክንያት ዩኤንኤችሲአርን የመሳሰሉ ስደተኞችን የሚረዱ ድርጅቶች እንደ በፊቱ ለስደተኞች መድረስ አልቻሉም። ያም ሆኖ ዩኤንኤችሲአር በሌሎች አጋር ድርጅቶች በኩል ለስደተኞች የተቻለውን እርዳታ ለማቅረብ እንደሚጥር ቃል አቀባዩ አስረድተዋል።